ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ዛሬ አድማጮች፣ ዘለግ ያለውን ጊዜያችንን የምንሰጠው በውጭ ሀገራት ከሚኖሩ ወጣቶች ጋር የምናደርገው ውይይት ነው። ሀብታም ስዩም በመስተንግደው ኤልያስ አስማረ በድምፅና በምስል ምህንድስናው አብረናችሁን ቆያለን። የዛሬውን እንግዳችንን ከአፍታ ሙዚቃ በኋላ እናስታውቃችኋለን። የዛሬው እንግዳችን በቴክኖሎጂ መስክ የተሰማሩ ኢትዮጵያንና ኤርትራውያንን ሕይወት ተሞክሮ በመሰነድ ይታወቃል። ሀበሻ ኢንቴክ በተሰኘ በበይነ መረብ ላይ በሚደመጥ ፖድካስት መሰናዶ በውጭ ሀገራትና ሀገር ቤት በሚገኙ ባለሙያዎች መካከል የሀሳብ ድልድይ ለመሆን እየሰራም ይገኛል። ዛሬ እንግዳችን ተፈሪ ካሳ ነው። ተፈሪ ካናዳ በሚገኝ አንድ የቴክኖሎጂ ተቋም ውስጥ በክላውድ ኢንቴግሬሽን ወይንም በግዙፍ የመረጃ ቋት ቅንጅ ዘርፍ በከፍተኛ ኃላፊነትም እያገለገለ ይገኛል። ስለ ሀበሻ ኢንቴክ እንዲሁም ስለ መሰል መርሃ ግብሮች ፋይዳ ለመነጋገር ተፈሪ በስልክ መስመራችን ላይ ተገኝተዋል። ተፈሪ እንኳን ደህና መጣ። እንኳን ደህና ቆያችን። በጣም አመሰግናለሁ ዛሬ እኔን ስለጋበዛችን። እኛም እናመሰግናለን። እንግዲህ ከአንድ ዓመት ለተሻገረ ጊዜ ሀበሻ ኢንቴክ በተሰኘው መሰናደሁ በኩል በዘርፉ ስም እየተከሉ ያሉ አንጋፋና ወጣት ባለሙያዎችን በእንግድነት አቅርበሃል። ወደ ሰላሳ የሚጠጉ ክፍሎችን በመሰናዶ ቋት ውስጥ አይቻለሁ። ከዚያ በላይ ሊሆኑ ይችላሉ። ስትጀምረው እዚህ ቦታ ይደርሳል ብለህ ገምተ ነበረ ወይ? ቀድሞውኑም ይህንን መርሃ ግብር እንድትጀምር የገፋፋህ ምክንያት ምን ነበረ? የሚገርምህ ጥሩ ጥያቄ ነው። እንደዚህ ደርሳል ብዬ እንኳን አልጠበቅኩም። እንዳው እንዳው ጥሩ ነገር አታወስከኝ። ልክ ክለብ ክለብ ሃውስ ላይ ነው የከፈትኩት። ክለብ ሃውስ የሚባል አፕሊኬሽን ወደ ከፓንደሚክ በኋላ በጣም የሞቀ ስለመጣ በጣም ብዙ ሰዎች በኤክስክሉሲቭ ክለብነትን ክለብነቱ ነው የሚያውቁት፣ ወይ ደግሞ ተጋብዘህ ካልሆነ መግባት የማትችልበት ነገር ነበር እና እድሉን አግኝቼ ስገባ በጣም ብዙ በተለያዩ የዓለም ክፍ ያሉ ሰዎች ቴክኖሎጂን ሲያወሩ ይሰማል። ያው በእንግሊዝኛ ነው አብዛኛው በጣም ዲፕ የሆነ ኮኔክሽን ፈጥረው እርስ በርስ ስራ ኮኔክት የሚያደርጉበት ልምድ ልውጥ የሚያደርጉበት እና ይህንን ሳ ከበፊትም የነበረኝን ፖድካስት የመጀመር ፍላጎት አፈጠነልኝ እና ፖድካስት ኢሚዲየትሊ አልጀመርኩ፣ ግን ክለቡ በቃ ስ ልጀምረው ይህ ክለቡ ክሬት አደረኩኝ ወደ ኤፕሪል አካባቢ ከዛ በኋላ ግን ትንሽ ፈራው፣ ረ ይሄማ፣ አበሻ ብዙ እንደዚህ አይነት ቦታ ላይ ላይመሪ ይችላል፣ ራሱን የሆነ ቨልነረብል ላያደረግ ይችላል፣ ራሱን ኤክስፖዝ ላያደረግ ይችላል። ሙያ በልብን አይነት ነገር ስለሚኖረው በቃ አይመጣም ብዬ ልደልተው ነበረ ክለቡን ራሱ። በኋላ ግን እንደ አጋጣሚ አንድ በጣም አፕሪሺየት ማድርገው በጣም ስራዎቹ የምከታተልለት በፍ አየ ነው የሚባል የሊንክድን ኢንጂነሪንግ ዳይሬክተር የሆነ በፈቃደኝነቱን ሰጠኝና በቃ ሜ ሁለት ሺ ሀያ አንድ ላይ ጀመርኩኝ የመጀመሪያውን ማለት ነው። እንደዛ ነው። እንዲህ እንደው እንግዲህ በሀበሻ ኢንቴክ ላይ ስኬታማ የቴክኖሎጂ አውታሮችን ያስተዋወቁ ሰዎችን አምጥተ በእንግድነት አቅርበሃል። ለግዙፍ ተቋማት የሚሰሩ የኮምፒውተር ሶፍትዌር መሐንቶችን እንዲሁም በጅምር ስራዎች ውስጥ ተሳታፊ የሆኑ ወጣቶችንም አነጋግረሃል። የእነዚህን ሰዎች ሙያዊ ጉዞ መሰነድ የእነሱን ሀሳብ ማስደመጥ ፋይዳው ምንድን ነው ብለህ ታስባለህ? በተለይ በዘርፍ ውስጥ ለተሰማሩ ወጣቶች ያለው ፋይዳ እና ጠቀሜታ ምንድን ነው? በጣም ጥሩ ጥያቄ ነው። ይሄንን ምናልባት ለማገናኘት ሙዚቃ ሙዚቀኛ የሆኑ ሰዎችን ህይወት እንዴት ሚዲያችን እንደሚዘግበው እናውቃለን። እንዴት አድርገው እንደጀመሩት ይሄንን ሁሉ በደንብ ብዙ ሰዎች ያውቃሉ። ነገር ግን በቴክኖሎጂ ላይ ያሉ ሰዎች እንዴት ወደ ቴክኖሎጂ እንደመጡ እንዴት አሁን ዛሬ ላይ ወደ ደረሱበት ትልቅ ኃላፊነት ወደ ትልልቅ ካምፓኒ መስረታ እንዴት እንደበቁ ብዙዎቻችን አናውቅ። በጣም ብዙ በብዙ ነገሮች ይታወቃሉ እነዚህ ሰዎች ሚዲያ ላይ ከወጡት በስተቀር ብዙ አናውቅም፣ እና ይሄ በጣም ቅናት ይፈጥርብኛል። እንዴት እኛ የራሳችንን ልምድ መሰነድ አቃተን? እንዴት የሪፈር ማድረግ አልቻልኩም እያስብ ነበር እና ይሄ አንደኛው የኢኒሽቲቭ ያደረገኝ እና በትልቁም ደግሞ እንደ ጉልበት አር ሆኖ የምንመራበት አስ እንግዲህ በእስካሁን ቆይታህ የጠቅላይ ሚኒስትሩ ቢሮ የዲጂታል ጉዳዮች አማካሪን ጨምሮ ታዳጊዎችን እያዝናኑ የሚያስተምሩ የኮምፒውተር ጨዋታዎችን እስከሚገነቡ ወጣቶች ድረስ አነጋግርሃል። እያንዳንዱ ፕሮግራም ክፍል የመማማሪያ አዲስ ነገር የመቅሰሚያ እድል ይመስለኛል። ከነማን ጋር ያደረግከው ቆይታ አንተ በግልህ አይነ ከፋሽ ነው ያልታወቀን ያሳየ ነበር ብለህ ታስባለህ? በጣም ጥሩ ጥያቄ ነው። በመጀመሪያ እንግዶች በሙሉ እኔን የሚያስተምሩኝ ነበሩ። ሁሌ የምናገረው ነገር አለ። ይህን ሀበሸንቴክ እንደ ሰልፊሽ በቃ ለራሴ ሰልፊሽ ፐርፐዝ ነው የከፈትኩት ነው። ለ ሁሌ በግልጽ የምናገረው ነገር ነው። እኔ የምማርበት ነው። ከእያንዳንዱ ሰው ደፋየነው በፈቃደኝነቱ ስላስጀምረኝ ሁሉም ጊዜ ግሬትፉል ነኝ። ና ከሱ ሀምብልነትን ተምር ያለው ይገርመሃል። ከሌሎችም ብዙ የተማርኳቸው ነገሮች አሉ። ሰለሞን ካሳም እንደዚሁ። ሰለሞን ካሳ ቴክቶክ ላይ እናውቀዋለን፣ ኢቢኤስ ላይ እሱም እንደዚሁ እና በጣም በሚዲያ ስታወራው፣ ራስን ፌስ ቱ ፌስ ስታወራው መልካም የሆነ ባህሪን እና መልካም የሆነ ኤክስፔሪንሱን በግልጽ ሲያወራም ስለሰማው በጣም ትልቅ ኢምፓክት ፈጥሮብኛል እኔ እላለሁ። ሌላኛው ምናልባት መኮንን ካሳ የሚባል አንድ እንግዳ ነበር። የማይክሮሶፍት የሳይበር ሴኪሪቲ ዳይሬክተር ነው እና በጣም የኖረበት ያሳለፈው ሕይወት ከስደተኝነት ከጎንደር ጀምሮ በስደት እስከ ሱዳን እስከሄደበት እስከዛ እስከ ሲያትል አሜሪካ እንዴት አድርጎ ከታክሲ ሹፌርነት ወደ ቴክኖሎጂ ባለሙያነት እንዴት እንደገባ ያንን ሳይ በቃ ሳይሸሽግ በግልጽ በጣም በቃ ልብን በሚነካና እንደው አድማጮች ያንን ሪኮመንድ አደርጋለሁ። በተለይ ከሀገር ወጥተው ስራ የሚሰሩ ሰዎች፣ በቴክኖሎጂ ላይ ያሉ ሰዎች እንደ መኮንን ካፍ አይነት ሰው በጣም ኢንስፓየር ያደርጋል ብዬ አስባለሁ። ሌላኛዋ እንግዲህ ራሄል ቡደጀኔ ትባላለች። እሷ ደግሞ ኔዘርላንድ ነበር የምትኖረው። ወደ ኢትዮጵያ ተመልሳ አውትሶርሲንግ ካምፓኒ ከፈተች። አውትሶርሲንግ ማለት በምናውቀው ያው ቴክስታይል፣ ጨርቃ ጨርቆች እንደዚህ አይነት ነገሮች ነው። እሷ ደግሞ የከፈተችው ቴክኖሎጂን አውትሶርስ ማለት ከኢትዮጵያ ለኔዘርላንድ ካምፓኒ፣ ለውጭ ካምፓኒዎች ኢትዮጵያ ባሉ ቴክኖሎጂ ባለሙያዎች ስራዎችን ማሰራት። ይሄ ደግሞ ትልቅ አይነ ከፋች ነው። ምክንያቱም ትልቅ ፖቴንሻል አለን፣ ወጣቶች ብዙ አለን እኛ ሀገር እና ወጣቶቹ ኢትዮጵያ ውስጥ ሆነው ከሀገር ሳይወጡ ለትልልቅ ካምፓኒዎች ዴቨሎፐር ሆነው መስራት ይችላሉ። በተለያየ ፊልድ በዚህ በቴክኖሎጂ ውስጥ መስራት ይችላሉ እና ይህ ትልቅ አይን ከፋች ነበረ። ስማቸውን ጠቅሼ እንትን ማለላቸው በጣም ብዙ እንግዶች አሉኝ። ለምሳሌ ሰላም አየለ ከበደ የኔ ባች ነች፣ ባህር ዳር ዩኒቨርሲቲ ነው እሷም የተማረችው። አሁን ዳይሬክተር ኦፍ አንትለር ነች። እሺ በጣም ብዙ ነገሮች ሰጥታለች ከዚህ በፊት ነገር ግን ይሄ ስራዋ ትልቅ ኢምፓክት ያለው በተለይ አፍሪካ ላይ ኬንያ ላይ ነው ያሉት አሁን በዚህ ሰዓት ትልልቅ ስታርታፕ የማስመስመር የማስመስም እንዲመሰረት የሚያስችሉ ትልልቅ እድሎችን የሚሰጥ ድርጅት ላይ ነው የምትሰራው እና ይህ ለኔ ትልቅ አይነ ከፋች ነገር ነበረ። ሁሉንም ዘርዝሬ አልጨርስልህም ግን እነዚህ እንደው ለመጥቀስ ያህል ነው። መልካም እንግዲህ በቴክኖሎጂ መስክ ላይ የሚተክሩ የበይነ መረብ ላይ መሰናዶዎች ወይም መርሃ ግብሮች ያን ያህል የበረከቱ አይደሉም። ያንተ ይመስለኛል በተለይ በፖድካስት ዘርፍ ጎልቶ የሚታየው ሀበሻ ኢንቴክን ለአድማጮች በማድረስ ረገድ የገጠሙ ተግዳሮቶች ምን ነበሩ? መሰል እንቅስቃሴዎች መሰል መርሃ ግብሮች እንዲበራከቱ እንዲበዙስ ምን መደረግ አለበት? በጣም ጥሩ ጥያቄ ነው። ይገርማል እኔም ለገጠመኝ ብቻ ሳይሆን ብዙ እንደዚህ በሙያ ተኮር ላይ ለሚሰሩ ሰዎች ትልቅ ፈተና ነው። ሌሎችም አሉ። በዚህ ደረጃ ያው ቴክኖሎጂ ላይ እንኳን ባይሆን ሌሎች ሙያዎች ላይ የሚያወሩ እንደዚህ አይነት ዝግጅት የሚያዘጋጁ እነዚህ ሰዎች ታይማቸውን እንደዛ እንትን ብለው የሚመጣላቸው ኦዲየንስ እኔም ጋር በጣም ስትራግል ያረፉት። በተለይ ፖለቲካ ወይ ደግሞ በሌሎች ይሄ ምንድን ነው ኢሞሽናል የሆኑ ወሬዎች ወይ ደግሞ ሴክሱዋል የሆኑ ወሬዎች እንደዚህ አይነት ነገር ሲሆኑ በጣም ብዙ ኦዲየንስ ልታገኝ ትችላለህ። ይሄ የሃይማኖት ክርክሮች፣ የፖለቲካ ክርክሮች በጣም ብዙ ኦዲየንሶችን ያመጣልሃል። እንዲህ አይነት ግን ሙያ ተኮርና ለውጥን የሚያመጡ ሲሆኑ ብዙ ጊዜ ቻሌንጅ ያጋጥማል። በተለይ ማዳመጥ ሊችሉ የሚችሉ ሰዎችን ትንሽ ወደ ኋላ ሲል እያቸዋለን ወደ ሌላ ነገር ተስበው ማለት ነው እና ሞር እንደዚህ አይነት ፖድካስቶች እንደዚህ አይነት ዝግጅቶች፣ በተለይ ደግሞ ብዙ ብዙሀኑን ወጣት ሊደርስ በሚችሉ ሚዲያዎች ላይ ማስተላለፍ ቢቻል ትልቅ ኢምፓክት አለው ብዬ አስባለሁ። ምናልባት ከፖድካስቱ በተጨማሪ እንደዚህ እንደ እናንተ አይነት ሚዲያዎች፣ ሌሎችም ሎካሊ ያሉ ሚዲያዎች እኔ አይነት ነገሮች ላይ ምናልባት ነው ፖድካስቶች እኔ ፖድካስቶቹ ላይ ምንም አይነት ሞኔታይዜሽን አልሰራም። እነዚህን ሬስትሪ ማድረግ ማስደመጥ በጣም ትልቅ ኢምፓክት ሊፈጥር ይችላል ብዬ አስባለሁ። መልካም። እንግዲህ ተፈሪ፣ በዚህ ሁኔታ ውስጥ ይህንን መርሃ ግብር እዚህ ቦታ ላይ አደርሰሃል። በርካታ በቴክኖሎጂ መስክ የተሰማሩ ሰዎችን ጠይቀሃል። የቴክኖሎጂ ዘርፍ አድናቂና ወዳጆች የሆኑም ሀሳቦችን እንዲያቀርቡ ጥያቄ እንዲጠይቁም እያደረግ ይገኛል። የመጪ ዘመን ህልምህ ምንድን ነው? በቀጣይ ዓመታት ልታደርጋቸው ያሰብካቸው ጉዳዮች ምንድን ናቸው? በጣም አመሰግናለ። ትልቅ ትልቅ ጥያቄ ነው። ምናልባት በቀላል ላልመለስል እንችላለሁ። ነገር ግን ኢንጀነራል፣ በዚህ በተለይ አሁን ባለውበት ፊልድ ትልቅ ኢምፓክት ያለው ነገር ለመስራት እፈልጋለሁ። አሁን የምሰራው በአንድ ካናዳ ውስጥ ባለ ትልቅ ባንክ ውስጥ ነው። እዛ ውስጥ ክላውድ ቴክኖሎጂ ኢምፕሊመንት ከሚያደርጉ ቲም ሜምበሮች ጋር ሆኔ አብር ይሰራለሁ። ይሄ ደግሞ ትልቅ ባንኩን ለመቀየር የሚረዳ ቴክኖሎጂ ነው። ይህንን ራሱን ኢትዮጵያ ውስጥ በስነስርዓት በደንብ ተደርጎ ኢምፕሊመንት ቢደረግ ዲሌ የለም። በጣም ብዙ ፐርፌክት የሆኑ ነገሮች መስራት ይቻላል። ታዲያ እንዲህ አይነት ኮላቦሬቲቭ የሆኑ ስራዎችን መስራት ይፈልጋሉ? በተለይ በኢትዮጵያ ውስጥ ማለት ነው። ከሀበሻ ኢንትሪግ በተገናኘ ደግሞ የበለጠ ሪች እንዲያደርግ ቅድም ለመጥቀስ ሞክሬ እልሃለሁ። ምናልባት ኮላቦሬሽን ዊዝ ሚዲያ ሎካል ካሉ ሚዲያዎች ጋር ናት ጀስት አዲስ አበባ በየቦታው ስለዚ፣ እነዚህ ወጣቶች በተለይ ኢትዮጵያ የወጣቶች ሀገር ነች። ወጣቶች ቶሎ ወደ ቴክኖሎጂ ገብተው ትልቅ ኢምፓክት እንዲፈጥሩና በቀላል በፍጥነት ወደ ቴክኖሎጂ ከሪያ እንዲገቡ ማስቻል፣ በተለይ ደግሞ ይሄ የአውትሶርሲንግ ስራዎችን እዛው ዴቨሎፕመንትን የሚሰሩ ትልልቅ ሴንተሮችን ወይ ደግሞ ስቱዲዮዎችን በመመስረት እንደአይነት ኮኔክት ፍጠር ከውጭ ካሉ ትልልቅ ድርጅቶች ጋር በተለይ ኢንዲያኖች እንደሚሰሩት ሀገራቸው ሆኖ አሜሪካ ቲም ሜምበር ናቸው። አሜሪካ ውስጥ ላለ ለምሳሌ የአክሰንቸር የሚባል ኮንሰልቲንግ ፊርም ወይ ደግሞ የአፕል፣ ወይ ደግሞ ትልልቅ ባንኮች ፓርት ኦፍ ዴር ቲም ሜምበር ሳፍሮም ኢንዲያ ከህንድ ሆነው ስልካቸው እንዳያዳርገው ኢንተርኔት ቁጭ ብለው ስራ ይሰራሉ። እንዲህ አይነት ነገር የማብዛትና በዚህ ነገር ላይ ኮላብሬክ የማድረግ ትልቅ ህልም አለኝ። በጣም አመሰግናለሁ ተፈሬ። ጥያቄዎቼን ወደ ማገባደዱ ላይ ነኝ። በዚህ ውይይት ውስጥ እንደው ሳናነሳው ከቀሩ ወይም ሳይጠቀስ ባያልፍ የምትለው አንድ ሀሳብ ካለ በቀጣይ ሁለት ደቂቃዎች አጋራል። በጣም አመሰግናለሁ የቴክኖሎጂን ትንሽ አውርደን ነበረ። ቴክኖሎጂ ኢትዮጵያ ውስጥ እንዴት ነው ዲጂታል ትራንስፎርሜሽን? ቀደም ጠቅሰልኛል ከጠቅላይ ሚኒስትሩ የዲጂታል ኢኮኖሚ አማካሪ ጋርች አለው ኢትዮጵያ ውስጥ በጣም ብዙ ፍላጎት አለ። ከገቨርንመንትም ያንን አይተናል። ነገር ግን ይኸው በካምፔን የሚሆን ነገር አይደለም ያለው፣ መሆንም የለበትም። እሱ መሆን ያለበት አክቹዋሊ ኢምፕሊመንቲንግ ኢት አክቹዋሊ ከትንሹ ጀምሮ ቢሆን ያንን መሬት ላይ ማውረድ እና ይህንን ደግሞ ሊሰሩ የሚፈልጉት ሰዎችን ባለመግፋት ኦፖርቹኒቲ በመስጠት ፋይናንሻል ሰፖርት በማዘጋጀት ለስታርታፕ ካምፓኒዎች የተሻለ ሰፖርት መስጠትን ቢጀመር በመንግስት ደረጃ ሊሆን ይችላል፣ በፕራይቬት ካምፓኒዎች ሊሆን ይችላል። እንደ ነው ሀካቶን የሚባል ነገር አለ። ሰብስበ ወጣቶችን እስኪ ይሄንን ነገር ስሩ ልኝ ይህ ችግር አለብኝ ይህን ስሩልኝ ብለ አወዳድረ ገንዘብ ትሸልማቸዋለ። ሶሉሽኑ የራስህ ታደርገዋለህ። እንዲህ እንዲህ አይነት ነገሮች በማዘጋጀት የበለጠ ኢንስፓይሬሽን መፍጠር ይቻላል። በየቦታው በተለይ ደግሞ ስራ በጣም በሚፈለግበት ሰዓት፣ በዚህ ሰዓት እንዲህ አይነት ነገሮችን ማብዛት ትልቅ ነገር ነው ብዬ አስባለሁ እና ሞር ወደ ስራው መግባት ከወሬው ከስብሰባው፣ ከካምፔኑ እንዲህ ከሚደረገው ይሄ አበል ተኮር የሆኑ ነገሮች ወደ ስራው መሬት ወደ ወረደው ስራ ይገባና በቃ አክሽን ያለው ነገር ቢደረግ ትልቅ ፍራል በአጭር ጊዜ ውስጥ ለውጥ ይመጣል ብዬ አምናለሁ። እጅግ በጣም አመሰግናለሁ ተፈሪ ካሳ። ሀበሻ ኢንቴክ የተሰኘው የበይነ መረብ ላይ መሰናዶ አቅራቢና የውይይቱ መድረክም መስራች ነህ። ለአድማጮቻችን ስላጋራሃቸው ሀሳቦች በእጅጉ አመስጋኞች ነን። መልካም ጊዜ ይቅጠምህ። ለወደፊቱም እንደምንገናኝ አስባለሁ። በእጅጉ አመሰግናለሁ። አመሰግናለሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል እናስተዋውቃችሁ አንድ ወጣት የፊልም ባለሙ ያለ በሰሜን ተራሮች ስር ተወልዶ ያደገው ውበቱ ሽመላሽ ወደ ዩናይትድ ስቴትስ መጥቶ የፊልም ጥበብ በማጥናት በሆሊውድ የራሱን መሰረት ጥለዋል። ውበቱ የሰራቸው ስባሪ ምላጭና ካንትሪለስ ውመን የተሰኙ ሁለት ፊልሞች በቅርቡ ከስምንት በላይ ዓለም አቀፍ ሽልማቶችን ተቀዳጅተዋል። እድንግ ደግሞ ከውበቱ ሽምላሽ ጋር ቆይታ አድርጋ ተከታዩን አሰናርታለች። የልጅነት ዘመኑ ያደገበት ማህበረሰብና የአካባቢው መልክዓ ምድር አሁን ባለው ስራ ላይና የዕለት ተዕለት ኑሮ ላይ ትልቅ ሚና እንዳላቸው ይናገራል። ወጣቱ የፊልም ባለሙያ ውበቱ ሽመላሽ አይነቱ ያደኩት በሰሜን ማውንቴን በሰሜን ተራራዎች ብሔራዊ ፓርክ ውስጥ ነው። ራስ ዳሸን አካባቢ ማለት ነው። ወደ ጎንደር ጋር በልጅነቴ በጎች እየጠበኩ በጎች ጋር እየተጫወቱ በጫካ ላይ ዋሻ ውስጥ እያደርኩ ነው ያደኩት። እነሱ ትልቅ የኔ ታሪክ አነጋገር ላይ የበለጠ ትልቅ አስተዋጽኦ ያደረጉት በጎቹ ጋር ያለውኝ በጎችን እየጠበኩ እያለሁ ከጓደኞች ጋር ስናወራቸው የነበሩት ወሬዎች ትልቅ አስተዋጽኦ አለው ለኔ ለእድገቴ አስባለሁ። ምክንያቱም ምንድን ነው በግረኛ ጋር ስትሆኝ ባሻ ውስጥ የሚወረ ወሬ አለ። ይህ በጣም አሪፍ አሪፍ ወሬዎች እንደዚህ አይነት የሚወሩ የነበሩ ወሬዎች አሁን ራሴ እንደሰራ ይዤው ታሪክን የመንገር ሁኔታ ላይ ይገኛለሁ ማለት ነው። ንረኛ ያለው ስለ አባ ገብረሃና፣ ስለና ቅዱስ ታሪክ እየተነገረን ያደግ ነው እና ያ የታሪክ አነጋገር ትልቅ አስተዋጽኦ አለው እያስባለ ወደ ፊልም ጥበብ ለመሳቡ ግን እናቱ ያሉበትን ለየት ያለ አጋጣሚ ነው በምሳሌነት የሚያነሳው ትልቁ ነገር ምንድነው በነጮቹ አቆጣጠር በ2 አስራ ሦስት ነበር። ወደ አሜሪካ የገባሁት ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና፣ እናቴ እንዴት ነው ወደ አሜሪካ ሄደዋ ከዋለች እንግዲህ እዚህ ጋር ላስቀምጠሽ ንፈልገ ሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች ግን ቀርባ አይታጣቅም። እና በአውሮፕላን የሄድኩት ስላት ጠጋ ብላ እጅዋን ትከሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወፍ የሚያክል እቃ ውስጥ ገብቶ መሄድ የቻለው ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችው። እና እኔ እሱ መረመኝና ያው እንግዲህ ቀርባ አይታጣቅም፣ ስንት ሰው እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ነው ያደረኩት በሚቀጥለው ተመልሼ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከሁለት መቶ ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው። አካባቢ ጋር ልክ እንዳሳየዋት የሰፈር ሰው የቡና ማጣ የሚያጠጣ የሰፈር ሰው ሰብስባ ቡና ተፈጡ ምናምን ጠራች ና ሁሉንም አሳያቸው በሚል እኔና ጋበዘችኝ ማለት እንዳሳያቸው። ከዛን ጊዜ ጀምሮ አሜሪካ ያለውን የአኗኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደምችል ተረዳው። ከበግረኝነት ተነስቶ ሆሊድ ውስጥ ስኬታማነትን የተቀዳጀው ውበቱ ጉዞው ቀላል እንዳልነበር ይናገራል። በቅርቡ ከሰራቸው ፊልሞች መካከል ሁለቱ ታላላቅ ስኬቶችን ተቀዳጅተዋል። ከሁለቱ ፊልሞች መካከል አንደኛው ካንትሪ ለስ ሁመን ወይም በግርድፉ ሀገር አልባዋ ሴት ይሰኛል። ፊልሙ የኒውዮርክ የፊልም ሽልማትን ጨምሮ ሰባት ሽልማቶችን ሊጎናጸፍ ችሏል። ካንትሪ ለስ ሁመን የሚለው ፊልም የአንድ የኢትዮጵያ ፖለቲካ በፖለቲካ ምክንያት ሀገሯን ለቃ በሱዳን፣ በሳህራ እና በሊቢያ እንዲሁም ደግሞ በኢታሊ፣ በሜክሲኮ እና የወሱ ጋር የወስ ድረስ ለመሄድ በህገወጥ ደላሎች በምትጓዝበት ጊዜ የደረሰባት ስቃዮች ላይ ያመነጨ እና በዛ ጋር ያጠነጠነ ነው ማለት ነው። ፊልም ትልቁ ዓላማው ምንድን ነው? አንደኛ የሀገራችን የፖለቲካ ሁኔታ መስተካከል አለበት። ሰዎች ተገድደው አገራቸውን መልቀቅ፣ በፖለቲካ ምክንያት መልቀቅ አለባቸው ብዬ አላስብም። እዛ አካባቢ ላይ ትንሽ ይሽኑ ማንሳት ላይ ሊሰራ ነው። ሌላኛው ደግሞ ሀገራችን መልቀቅ ከለብን ባንለቅ ላይ እዚሁ ሰርተን የምንለወጥበት ሁኔታዎች ካሉ ወይ ደግሞ ሌጋል በሆነ መልኩ ህጋዊ በሆነ መልኩ የምንወጣበት ሁኔታዎች የሚመቻችልን እና ይሄ ታሪክ የሀያ ሰው ታሪክ ነው ሀያ ሰው ኢንተርቪው አድረው ከተለያየ ሀገር ያሉ ኢትዮጵያኖች በዩሮፕ እና በአሜሪካ ያሉ ኢትዮጵያኖችን ታሪክ አጠናውኝ ማለት ነው። ሀያ ሰዎችን ኢንተርቪው አድርገው የሀያ ሰዎችን ኢንተርቪው ቀላቀልኩት። አንዷ ወልዳለች፣ አንዷ ተደፍራለች፣ አንዱ ተሽጠዋል፣ አንዱ ጥገኝነት ተከልክሎ ሌላ ነገር ውስጥ ገብተዋል እና የተገረፉ አሉ። የዚህ ሀያ ሰዎቹን ታሪክ በአንድ ላይ ጨምቄ ያደረስኩት ኢን ካንትሪ ላይ ስለሆነ ወመን የሚለው ወደ ስምንት አዋርድ ነው ያሸነፉ። በተመሳሳይ ትልቅ ውይይትን ያጫረውና ለሚቻ የ2022 የፊልም ፌስቲቫል እይታ የበቃው ፊልሙ ደግሞ በሴት ልጅ ግርዛት ዙሪያ የሚያጠነጥነው ሰባሪ ምላጭ የተሰኘው ፊልሙ ነው። ሰባሪ ምላጭ ምንድን ነው ስለ ሴት ልጅ ግርዛት ኢትዮጵያ ውስጥ ስላለ የሴት ልጅ ግርዛት ብዙ ጊዜ እንዲሁም የሚያስገርዙት እናቶች ነው ልጃቸውን አታለዱ እና በእናቶችና በልጆች መካከል ያለውን ግንኙነት እናቶች ልጆቻቸው እንዲጎዱ ብለው ሳይሆን ያለን ባህላዊ ዋላቀርነት ያ ተመርኮዞ ምን ያህል ህብረተሰባችን እየጎዳው እንደሆነ ለማስገንዘብ የተደረገ ስራ ነው አብዛኞቹ ስራዎቹ የማህበረሰብ ስነ ልቦናን ለማሳየት ባህልን ለማስተዋወቅ ያለሙ እንደሆኑም ይናገራል። ለዚህም በምሳሌነት የልጅነት ህይወቱን በማሰብ ያዘጋጃቸው የገበሬ ቦይና የኢትዮጵያ ቡና ስነ ስርአት ከማህበረሰቡ ጋር ያለውን ቁርኝት ለመግለጽ የሰራቸው ፊልሞች ይጠቀሳሉ። ዳይሬክትም ያደረግኩት ኔ ፕሮዲስ ያደረግኩት ምን ኔ ከሜራማኖች ያስኩኝ ከፊትም እና ከህብረተሰቡ ጋር አብሬ ተቀላቀየ። ከካሜራ ፊት ለፊት የሚሆንኩበት ሁኔታዎች አሉ ማለት ነው። ከነሱ ጋር የሰራው ፊልም ስለ ቡና ይሁን እንጂ ዋናው ሀሳቡ በሱ ውስጥ ያለው ማንኛውም የስራ ድርሻ ትልልቅ ሰዎች ሲመርቁ፣ ወጣቶች ቡናውን ሲፈሉ፣ ህፃናት ተላላኪ ሆነ ያው፣ በስልክ አይደወልም። ገጠር ላይ ሂድና እንትና ጎረቤት ጋር ቀርተና የሚባልበት ሁኔታዎች አሉ ማለት ነው እና ትልቁ ምንድነው ቡና ያለው ጠቀሜታ ለህብረተሰቡ አንድነታችን ከመመስረት አንጻር ያለው ጠቀሜታ ለማስረዳት ያደርኩት ነገር ነው። ውበቱ ከፊልሙ ጎን ለጎን የሰሜን ተራሮችን የሚያስጎበኝ ማህበረሰብ ተኮር የሆነ እንቅስቃሴ የሚያደርገው ኤኮትሬክ የአስጎብኚ ተቋም አጋን ስራችና ዋና ስራ አስፈጻሚም ነው። ተቋሙ ከአስጎብኚ ድርጅትነት በተጨማሪም በግብረሰና እንቅስቃሴዎች ላይ ይሳተፋል። የሰሜን ኤኮትሬክ አንደኛው ዓላማው ምንድን ነው? ሁለቱም ብለንድ የማድረግ ገንዘብ እንሰራለን። ከምንሰራው ገንዘብ ደግሞ የተወሰኑን አዋጠ ለህብረተሰባችን እርዳታ የማድረግ የምንረዳው እርዳታ ግን ዝም ብሎ ገንዘብ ማስረከብ ወይም ደግሞ የሆነ ዕቃ ማስረከብ ሳይሆን የምንሰራው ስራ ተቋሚነት ቀጣይነት እንዲኖሩ ማድረግ። ለምሳሌ አንድ የሰራነው ስራ ምን አለ መሰለሽ፣ እኔ ጮጬ እያለሁ እንዴት ሲሄድ ከራሴ ታሪክ ተነስቼ ነው የሰራት ሴቶች ፔሬድ ላይ ሲሆኑ እና የሆነ ስቴን ካለ ፔሪ ላይ ሲሆኑ አስተማሪ ተማሪ ልብሳቸው ላይ የሆነ ነገር ካለ ይስቃል። ከዛ በኋላ ድሮፕ አውት ነው የሚያደርጉት። ተመልሰው አይመጡ እና እሱ በጣም ሁሌም ያሳስበኝ ነበር። ያኔ እኔም አብሬ ስቄያለሁ አብሬ ስቄያለሁ። ለምን የነበረው የአካባቢዎችን ነው የምትመስሉ። አሁን ግን ሳስበው በጣም ይቆጨኝ ነበር እና ምንድን ነው ያደረግነው የታጠበ መጠቀም የሚችሉበት ሞዴስ ሰራና ለትንሽ ሴቶች አስከም ሰጠን ማለት ነው። ለአንድ ዓመት ተኩል መቆየት የሚችል አንድ ዓመት ተኩል እስከ ሁለት ዓመት የመቆየት አቅም ያለ ያ ምንድነው ኢኮኖሚካሊም ኢንቫይሮመንታሊም ሲተስተንድ ያደርገዋል ማለት ነው። ከዛ በተጨማሪ ደግሞ ምንድነው ሶላር ላይ የሶላር መብራት። አሁን የሶላር መብራቱ ልክ ኮቪድ ከመምጣቱ በፊት ነው። የዘጠኝ ሺህ ሰው የሚሆን ሶላር መብራት አርፋፍ ለሚመጣ ነው ማለት ነው። ይህ የሶላር መብራት አንድ የቻርጅ ከመቶ ሃያ አምስት ሰዓት በላይ መቆየት ይችላል። ለአስር ዓመት ያገለግላል። ኤደን የውበቱ ጉብኝነች ተብሎ እዛ ሰፈር ከሄድሽ አሁን ወደ ሰሜን መሆን ትንብትች አጨብጭበው ቡና ፍልተውልሽ በጋር ደውልሽ የሚመልሱበት ሁኔታ አለ ማለት ነው። በዛው ምን እያደረግን ነው? የእኛን ታሪክም እየተናገርን ነው። ውበቱ ሽመላሽ በፊልም ሙያ ላይ ያሉ ባለሙያዎች ብዙ ያልተነኩና ስለ ሀገራቸው ሊያነሷቸው የሚችላቸው ነገሮች አሉ ይላል። ይህም ብቻ ሳይሆን የበቁ ባለሙያዎችም የመስራት ፍላጎት ያላቸውን ወጣቶች ማሳተፍ ላይ እንዲያስቡበትም መክሯል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ይቀጥላል። በመቀጠል የወዳደቁ ፕላስቲክ ጠርሙሶች ለገበያ የሚያቀርቡ አዲስ አበቤዎችን የሚያስተዋውቀንን የሮይተርስ ዘገባ ና ያለን ቆንጅት ታዬ ታቀርብልናለች። በአዲስ አበባ መርካቶ ገበያ እነዚህ ወጣቶች ከከተማዋ ጎዳናዎች ከየምግብ ቤቱና ከተለያዩ ስፍራዎች የሰበሰቧቸውን ፕላስቲክ ጠርሙሶች እና ማናቸውንም የወዳደቀ ፕላስቲክ ሊሸጡ ሰብሰብ ብለው ነው የሚታዩት። ምን አይነት ስራ ነው ብለው የሚያናነቁ ሊኖሩ ይችላሉ። የ30 ዓመት ወጣት የሆነው መሪሁን ገብሬ ግን ሰው በአሉታዊ ምርኩ ቢመለከተው እኔን አያገባኝም፣ እኔ ገቢዬን ስለማገኝበት ደስተኛ ነኝ ብሏል። መሪሁን የወዳደቀውን ፕላስቲክ ከየቦታው ለቅመው ከሚሰበስቡ ሰዎች ላይ ይገዛና መልሰው ለሌላ እቃ መስሪያ ሪሳይክል ለሚያደርጉት ወይም ለሚያዘጋጁት ኩባንያዎች ይሸጠዋል። ቀንቶኝ በርከት ያለ ያገኘው ቀን እስከ 3000 ኪሎ ግራም ልሰበስብ እችላለሁ ብሏል። መሪሆን ወደዚህ ስራ ከገባው ወደ 8 አመት አካባቢ ነው። እዚች ጋር ወደ አስር ልጆች አካባቢ በላይ እና ነው የምንሰራው በማበር ብዙ ሰዎች ይመጣሉ። በቀን ከ500 ሰው በላይ ለቀማ ላይ የተሰማሩት እና በአማካይ ከ2000 ኪሎ ግራም በላይ ነው በቀን የምናነሳው፣ በትንሹ ማለት ነው። አንዳንዴ ከ3000 በላይ የሚሆንበት ጊዜያቶች አሉ ማለት ነው። ፔትኮ ኢትዮጵያ በሚባል የበጎ አድራጎት ድርጅት መሠረት ኢትዮጵያ ውስጥ በዓመት ሁለት መቶ ሀምሳ ሺ ቶን ፕላስቲክ ቆሻሻ ይጣላል። ተሰብስቦ እንደገና ለሌላ ዕቃ መስሪያ የሚውለው ግን ከአስር ከመቶ ያነሰ ነው። የተጣሉ ፕላስቲኮች ተመልሰው ሥራ ላይ ቢውሉ ጥቅም አለው። የስልሳ አመቷ ማቺ የቦጋለ ፕላስቲክ ጠርሙሶችን ለቅሜ እየሸጥኩ የማገኘው ገንዘብ እየረዳኝ ነው ኑሮዬን የምገፋው ብለዋል። ነገር ግን የስራ አጡ ቁጥር ስለጨመረ ብዙ ወጣቶች ወደዚህ ስራ ገብተዋል። በመሆኑም እንደ በፊቱ አይደለም፣ ብዙ ተፎካካሪ አለብን ሲሉም አክለዋል። ያው ዛሬ ብቻ ሳይሆን ትናንትም፣ ከትናንት ወዲያም እንደገና አካባቢው፣ ጎረቤቱ ጨምር ሊሰጥተውኝ ይዤ መጣሁ። ሰባት ኪሎ አለች። ያው ስምንት ሰማንያ ብር ተሰጠኝ። ከዛ ሻውም ቡናውም በውጭ ነው ቤቱ ያያችሁት ነው። ቦታ ለኝ ኢትዮጵያ ውስጥ የሚሰበሰቡት ፕላስቲክ ቆሻሻዎች ብዙውን ጊዜ ተቀይረው የሚዘጋጁት ኮካኮላን የመሳሰሉ ትላልቅ ኩባንያዎች የሚጠቀሙባቸው ጠርሙሶች መስሪያ ወደሆነው ፖሊየቴሊን ወደሚባለው ጠንካራ ላስቲክ ነው። ጠበቃና ለአካባቢ ደህንነት ተሟጋች የሆኑት መልካሙ ኦጎ ይህ የሚጣለውን ፕላስቲክ መጠን እንዲጨምር ስለሚያደርግ አደጋ እንዳለው በመግለጽ ያስጠነቅቃሉ። በርካታ የሆኑ ካምፓኒዎች ምን እያደረጉን፣ ድሮ የምንጠቀሙበትን ሌላ አማራጮችን ወረቀቶች አሉ፣ ብርጭቆዎች አሉ። እነዚህ ነገሮች በመቶ ወደ ፕላስቲክ ግዛት እየገቡ ነው ያሉት። እነዚህ መግባታቸው ደግሞ የሚያመጣው ከፍተኛ የሆነ ጉዳት አለ። ለምን የሚያቀርቡት ቁጥር በጣም በርካታ ብዙ በመሆኑ የተነሳ የሚያመጡትን አደጋ ያን ያክል የሰፋ ነው። የኢትዮጵያ መንግስት አህዛዊ መረጃዎች እንደሚጠቁሙት ፕላስቲክን እንደገና ጥቅም ላይ እንዲውል በማዘጋጀት ወይም ሪሳይክል በማድረግ ስራ ላይ ከተሰማሩ ኩባንያዎች ትልቁና ከተቋቋመም ከሁሉም ረጅም ጊዜ የሆነው ኢኬቲ ትሬድ ኤንድ ኢንቨስትመንት የተባለው ኩባንያ ባለፈው የአውሮፓውያን 2021 ዓመተ ምህረት ወደ እስያ ወደ አውሮፓና የሰላጤው ሀገሮች ከላከው በመጻር ፒኢቲ የሚባለው በድጋሚ የተዘጋጀ ፕላስቲክ አንድ ነጥብ ሁለት ሚሊዮን ዶላር ገቢ አግኝቷል። አብራችሁን ስለቆያችሁ በእጅጉና አመሰግናለን። አድማጮች መልካም ሳምንት ይሁኑላችሁ። መልካም ምሽት።